ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጥናትና ምርምር ተቋማት ስለ አድዋ ድል ሰፊ ምርምሮችና የጥናት ውጤቶችን ይፋ ሲያደርጉ የታሪኩ ባለቤት የሆንን እኛ ዓመታዊውን ድል ከመዘከር ያለፈ ይህ ነው የሚባል ስራ ሰርተናል ለማለት አያስደፍርም። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። በአድዋ ስለሚገነባው የፓን አፍሪካን ዩኒቨርሲቲ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። በያዝነው ሳምንት ከሰባት መቶ በላይ የሚሆኑ የዓለም የንግድ የመንግሥታት ተወካዮችና የማኅበረሰብ ተቋማት በጄኔቫ ተሰባስበው በማደግ ላይ በሚገኙ አገሮች በድረገጽ ንግድ ዙሪያ ያሉ እድሎችና ፈተናዎችን በመገምገም ላይ ናቸው። በዜና መጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። የዕለት ርዕሰ ዜናዎች፣ ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዝዳንታዊ ምርጫ የመጨረሻ ውጤት መሃላዊ አመለካከት ያላቸው ተወዳዳሪ ኢማኑዌል ማክሮን እና ጸረ ፍልሰት የሆኑት ብሔረተኛ ማሪን ለፔን ማሸነፋቸውን አረጋግጠዋል። በሁለት ሳምንታት ጊዜ ውስጥ የመጨረሻ ማለት የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ነውጥ ብለውታል። የዩናይትድ ስቴትስ ባለሥልጣኖች በሶማሊያው ባህር እየጨመረ የሄደውን የባህር ላይ ዘረፋ ተግባር የሚዘወትር ነው ከማለት ተቆጥበዋል። ሳምንታዊ ቅንብሮች ስፖርት፣ አፍሪካ ነክ ርዕሶችና እንዲሁም በምግብና ውሃ ይዞታ ላይ ያተኮሩ ኢትዮጵያና ኤርትራን የሚመለከቱ ርዕሰ ጉዳዮችም መልክ በመልኩ ተሰናደው በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸዋል። ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ ሰኞው ሚያዝያ 16 2009 ዓ ም ዝግጅቶች ጋር ተረኛ አስተናጋጅ አሉላ ከበደና አዳነች ተሳየንን ከፕሮግራም አቀነባባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜናዎች እናቀርባለን። የዶክተር መረራ ጉዲና ጠበቆች የፌዴራሉ ጠቅላይ አቃቢ ሕግ ለመሰረተባቸው ክስ መቃወሚያቸውን በጽሁፍ አቀረበው የቀረበባቸውን ክስ ከሌሎች ተከሳሾች ተነጥሎ እንዲታይ፣ ክሱም በወንጀል ክስ አግባብ መሰረት ተሟልቶ ያልቀረበ በመሆኑ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ አቃቤ ሕግ ለመቃወሚያው መልሱን በጽሁፍ እንዲያቀርብ አዞ ቀጠሮ ተይዟል። ዝርዝሩን ከመለስካቸው አመሃ። ጠበቆቹ ባቀረቡት የክስ መቃወሚያ አንደኛ ተከሳሽ ዶክተር መረራ ጉዲና የሚኖሩትና የሚመሩትም የፖለቲካ ድርጅት በሕጋዊ መንገድ በሀገር ውስጥ በሰላማዊ መንገድ የሚታገል እንደሆነ ያስገነዝባል። በተቃራኒው በአባሪነት የተከሰሱት ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር ብርሃኑ ነጋና አቶ ጃዋር መሐመድ ከኢትዮጵያ ውጭ እንደሚኖሩ አመልክቶ የአንደኛ ተከሳሽ ጉዳይ ከእነዚህ ተከሳሾች ጉዳይ ጋር እንዲታይ የሚያስገድድ በቂ የሕግ ምክንያት የለውም ብሎ ይከራከራል። አክሎም የአንደኛ ተከሳሽ ጉዳይ ከሌሎቹ ተከሳሾች ጉዳይ ጋር ተጣምሮ መቅረቡ የዶክተር መረራን ፍትህ በተፋጠነ ሂደት የማግኘት መብታቸውን ያጣብብባቸዋል በማለት ክሳቸው ከሌሎች ተነጥሎ እንዲታይ የጠበቆቻቸው መቃወሚያ ይጠይቃል። የክስ መቃወሚያው ሌላው ትኩረት ደግሞ ጠቅላይ አቃቢ ህግ ያቀረበው ክስ የተሟላ አይደለም የሚል ነው። በጥቅል የወንጀሉ ዝርዝር ላይ ከአንደኛ እስከ ሦስተኛ በተመለከቱ ተከሳሾች ላይ በጋራ ሰሩት ተብሎ የቀረበውን ወንጀል በዋና ወንጀል አድራጊነት ተካፋይ ሆነዋል ከማለት ውጪ ዶክተር መረራ ጉዲና በተባሉት የወንጀል ድርጊቶች ከነማን ጋር የትና መቼ ለሚለው ዝርዝር ጥያቄ መልስ የለም ሲሉ ጠበቆቹ በጽሑፋቸው ተከራክረዋል። ይህም ተከሳሹ ራሱን ለመከላከል እድል የሚነፍገው ከመሆኑም ባሻገር በኢትዮጵያ የወንጀል ስነ ስርዓት ህግ መሠረት ክሱን የተሟላ አያደርገውም ብለው ተከራክረዋል። በዚህ ምክንያት ፍርድ ቤቱ ክሱን ውድቅ እንዲያደርግላቸው ጠይቀዋል። ፍርድ ቤቱም አቃቢ ህግ መልሱን በጽሁፍ እንዲያቀርብ ለሚያዝያ 26 ቀን 2009 ዓ ም ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ህግ የካቲት 16 ቀን 2009 ዓ ም በጻፈው የክስ ደብዳቤ በዶክተር መረራ ጉዲና፣ በዶክተር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳትና በኦሮሞ ሚዲያ ኔትወርክ ላይ ክስ መመስረቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዩናይትድ ስቴትስ ባለሥልጣኖች በሶማሊያው ባህር እየጨመረ የሄደውን የባህር ላይ ዘረፋ ተግባር የሚዘወተር ነው ከማለት ተቆጥበዋል። እየተዘወተረ ነው ለማለት ገና ዝግጁ አይደለንም፣ ይሁንና በጥሞና እየተከታተልን ነው ነው ብለዋል። የባህር ኃይል ጀኔራል ቶማስ ዋልሃይዘር ትላንት እሁድ ጅቡቲ በሚገኘው ወታደራዊ ሰፈር በተደረገ ጋዜጣዊ ጉባኤ ስ ባለፈው ወር አራት፣ አምስት ምናልባትም ስድስት የሚደርሱ የባህር ላይ ዘረፋ ጥቃቶች በአካባቢው ተካሂደዋል። የባህር ላይ ዘራፊዎች ከቅርብ ጊዜያት ወዲህ ጥቃት ካካሄዱባቸው ምክንያቶች አንዱ የድርቅና የረሃብ ጉዳይ ነው የሚል ግምታለን። አንዳንዶቹ መርከቦች ምግብና ዘይት ጭነው ነበርና የዩናይትድ ስቴትስ መከላከያ ሚኒስትር ጅማት ስም እዛው ነበሩ። 20 ሚሊዮን የሚሆኑ የሶማሊያ የደቡብ ሱዳን የናይጀሪያ እና የየመን ተወላጆች በቀጣዮቹ ስድስት ወራት ውስጥ በረሃብ ሊያልቁ ይችላሉ ሲል የተባበሩት መንግስታት ድርጅት የምግብ ፕሮግራም ገልጿል። በአሁኑ ወቅት የባህር ላይ ዘረፋ በአዲስ መልክ ያገረሸው ለአምስት ዓመታት ያህል ጋብ ብሎ ከቆየ በኋላ ነው። ከዚያ በፊት ግን ቀውስ ደረጃ ላይ ደርሶ እንደነበር የሚታወቅ ነው። የዓለም ጤና ድርጅት ደብሊውኤችኦ በመጪው ዓመት በሕፃናት ላይ የሙከራ ስራ የሚካሄድበት የወባ በሽታ መከላከያ ክትባት በጋና በኬንያ እና በማላዊ እንደሚጀመር ወሰነ። በመርፌ የሚወጋው ወይም በመርፌ አማካኝነት የሚሰጠው ክትባት አርቴስ ወይም ሞስኪሪክስ የተባለ ሲሆን ግላክሶ ስሚዝ ክላይን የተባለው የብሪታንያ የመድኃኒት ኩባንያ ያመርተው መሆኑን ተመልክቷል። ክትባቱ የሚሞክረው ከ17 ወራት እስከ አምስት ዓመት እድሜ በሆናቸው ህጻናት ላይ ነው። ወባ በሽታ በእንስት ትንኝ ንክሻ አማካኝነት የሚዛመትና ለሞት ሊዳርግ የሚችል በሽታ መሆኑ ይታወቃል። ዓለም አቀፉ የጤና ድርጅት በገለጸው መሰረት የሙከራው ፕሮግራም የህጻናትን ሞት ለመቀነስ የታቀደ ነው። አርቴስ የተባለው ክትባት አራት ጊዜ የሚወጋ ሲሆን ተግባራዊነቱ ምን ያህል እንደሆነ እየተፈተሸ ነው። ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዝዳንታዊ ምርጫ የመጨረሻ ውጤት መሀላዊ አመለካከት ያላቸው ተወዳዳሪ ኢማኑዌል ማክሮንና ፀረ ፍልሰት የሆኑት ብሔረተኛ ማሪን ለፔን ማሸነፋቸውን አረጋግጠዋል። በሁለት ሳምንታት ውስጥ የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ነውጥ ብለውታል። ማክሮን ትላንት ማታ ላገኙት ድል ለደጋፊዎቻቸው ሲናገሩ በአንድ ዓመት ውስጥ የፈረንሳይን ፖለቲካ ለውጠናል ብለዋል። ማሪን ለፔን ደግሞ የፈረንሳይ ሕዝብ ነፃ የማውጣቱ ጊዜ ደርሷል ብለዋል። በፈረንሳይ ሪፑብሊክ ዘመናዊ ታሪክ ውስጥ ከተለመዱት ፓርቲዎች ውስጥ ፕሬዝዳንታዊ ተወዳዳሪዎች ሲመረጡ ለመጀመሪያ ጊዜ ነው። ፕሬዚዳንት ዶናልድ ትራምፕ በሰሜን ኮሪያ ጉዳይና በከሰተው አሳሳቢነት ስጋት ዙሪያ ለመነጋገር ከዋይት ሀውስ ቤተ መንግስት በድጋሚ ከጃፓንና ከቻይና መሪዎች ጋር በተናጠል በስልክ መነጋገራቸው ተገለጠ። ከጃፓኑ መሪ ሺንዞ አቤ ጋር ለሰላሳ ደቂቃዎች ያህል የተነጋገሩት ሰሜን ኮሪያ ተንኳሽ ምግባሯን እንድታቆም ጫና ለማድረግ እንጂ በአካባቢው በታየ ለውጥ ምክንያት ሳቢያ አይደለም ብለዋል። የጃፓን ባለስልጣናት ሰሜን ኮሪያ ተንኳሽ ድርጊቷን እንድታቆም አጥብቀን ለመጠየቅ ተስማምተናል ሲሉ ሽንዞ አቤ ቶኪዮ ውስጥ ለጋዜጠኞች አመልክተዋል። ትራምፕ ከቻይና ፕሬዚዳንት ሺዣንፒንግም ጋር ስለ ሰሜን ኮሪያ ከተነጋገሩ በኋላ ሁሉም ወገኖች በኮሪያ ባህረ ገብ መሬት ያለውን የውጥረት ሁኔታ ከማርገብ ይቆጠባሉ የሚል ተስፋ እንዳላቸው መግለጻቸውን የሺንዋ የዜና አገልግሎት ጠቅሷል። ሰሜን ኮሪያ የኒውክሌር መሳሪያ ወይም ዓለም አቀፍ ተምዘግዛጊ ሚሳይልን በመፈተሽ ሌላው ዋና ብሔራዊ በዓሏን ታከብራለች የሚል ስጋት ባደረበት በአሁኑ ወቅት በዩናይትድ ስቴትስና በሰሜን ኮሪያ መካከል ውጥረት ሰፍኗል። ሰሜን ኮሪያ ሕዝባዊ ሰራዊት የተመሰረተበትን 85ኛ ዓመት በምታከብርበት ዋዜማ በሀገሪቱ የኒክሌር ቦታ አካባቢ እንቅስቃሴ እንዳለ ተሰምቷል። ተንታኞች ግን የኒክሌር ፍተሻ የሚደረግ መሆኑን ግልጽ አይደለም ይላሉ። ታሊባን በአፍጋንስታን ወታደራዊ ሰፈር ላይ የጥቃት ዘመቻ በከፈተበት በአሁኑ ወቅት ሩሲያ ታሊባንን እያስታጠቀች ነው የሚለውን ወሬ የዩናይት ስቴትስ ባለሥልጣናት ሊሆን አይችልም አላሉም። አፍጋኒስታን ያለው አለም አቀፍ ኃይል የየብስ አዛዥ የሆኑት የዩናይት ስቴትስ ጀኔራል ጆን ኒክልሰን እንዲህ አይነት ወሬዎችን እየሰማን ነው ያሉት። የአፍጋኒስታን መከላከያ ሚኒስትርና ወታደራዊ ኃላፊ ባለፈው አርብ በተፈጸመው ቢያንስ ወደ 140 የሚጠጉ ወታደሮችን የገደለና ብዙ ያቆሰለ ጥቃት ከተፈጸመ በኋላ ከስልጣን ተሰናብተዋል። ማዛር ኤ ሸሪፍ በተባለችው ሰሜናዊት ከተማ በሀገሪቱ ብሔራዊ ሰራዊት ላይ ለተፈጸመው ጥቃት ታሊባሃን ኃላፊነት ወስዷል። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ በሕገ ወጥ መንገድ ከሌሎች አገሮች የሚፈልሱ ሰዎችን እንቅስቃሴ ለመቆጣጠርና ለመከላከል ሲባል በአሜሪካና በሜክሲኮ ድንበር ላይ ግንብ ለመስራት ወይም ለማነጽ በሚገፉበት በአሁኑ ወቅት የዲሞክራቶች ተቃውሞ እንደገጠማቸው ታውቋል። ዋናው አከራካሪ የሆነው ነጥብ ግንቡን ለመስራት የሚያስፈልገው ገንዘብ ወጪ ሲሆን ስምምነት ላይ ካልተደረሰ በስተቀር የሀገሪቱ መንግስት ስራ በከፊል ሊቋረጥ ወይም ሊዘጋ ይችላለም ተብሏል። ትራምፕ የግንቡን ወይም ለግንባታ የሚለውን ስራ ለመጀመር ገንዘብ እንዲመደብ ይፈልጋሉ። ከዚያ ጋር ተያይዘውም እስከ መጪው መስከረም ወር ባለው ጊዜ ውስጥ ለመንግስት ማንቀሳቀሻ የሚውል ገንዘብ እንዲመደብ ጠይቀዋል። ሁለቱም ተያይዘው የቀረቡ ሲሆን ወይም የረቅ ቆቹ ዲሞክራቶቹ ግንቡ በምንም አይነት እንዲሰራ እንደማይፈልጉ ነው የሚታወቀው። የዩናይት ስቴትስ መንግስት የሚንቀሳቀስበት ገንዘብ በመጪው አርብ እኩለ ሌሊት ላይ ያልቃል ተብሎም ይጠበቃል። በአሁኑ ፕሬዚዳንቱ ሪፐብሊካንና ውህዳውያኑ ዲሞክራቶች ከዋይት ሀውስ ቤተ መንግስት ጋር አንድ አይነት የእርቅ ግልግል ላይ ለመድረስ ያላቸው ጊዜ አጭር መሆኑ ታውቋል። አድማጮች ለሰዓቱ የተመደበው የዜና ክፍለ ጊዜ በዚያ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ የዝሬ 16 2009 ዓ ም የምሽት ስርጭታችን ጋር አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየንን በሰዓቱ የዓለም ዜና የጀመረው ፕሮግራማችን የተለያዩ የትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። አሁን የዕለቱን አብይ ርዕስ እናስቀድማለን። የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በአድዋ ለሚገነባው የፓን አፍሪካን ዩኒቨርሲቲ የማዕዘን ድንጋይ አስቀመጡ። የጣና ፎረም በተሰኘው ጉባኤ የተሳተፉ አንዳንድ የአፍሪካ መሪዎች በሥነ ስርዓቱ ላይ መገኘታቸውን ጠቅሶ ግርማይ ገብሩ ከመቀሌ ባደረስን ዘገባ የዩኒቨርሲቲው ግንባታ እቅድ ከሁለት ዓመታት በፊት ይፋ መደረጉንም አስታውሰዋል። በአድዋ የድሉ መታሰቢያ በየዓመቱ ከመዘከር በዘለለ የፓን አፍሪካ ዩኒቨርሲቲ እንዲቋቋም ከሁለት ዓመታት በፊት ነበር የተነገረው። በዚሁ መሰረት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት ዩኒቨርሲቲው ለማስገንባት የሚያስችል የመሰረት ድንጋይ አስቀምጧል። የአድዋ ጦርነት ከብረት የጠነከረ ኢትዮጵያዊ አንድነትና የማንነት ጽናት የታየበት ትልቅ ክስተት ነበር። ገና የጦርነቱ ክተት አዋጅ በታወጀበት ወቅት መላ ኢትዮጵያውያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ዘር፣ ቀለም፣ የኢኮኖሚና ማህበራዊ ልዩነት ሳይገድባቸው ለአገራቸው ክብርና ለሰንደቅ ዓላማቸው ሞገስ ሲሉ ለመፋለም ወደዚህ ስፍራ ተንቀሳቅሰዋል። የአድዋ ፓን አፍሪካን ዩኒቨርሲቲ የኢትዮጵያውያን ገድል ብቻም ሳይሆን የመላ አፍሪካውያን የቅኝ ግዛት ታሪክ ለማስተማርና ለመመራመር እንደሚያስችልም ገልጸዋል። በሁሉም ዓለማት የሚገኙ የጥቁር ሕዝቦች የጥናትና ምርምር ተቋማት ስለ አድዋ ድል ሰፊ ምርምሮችና የጥናት ውጤቶችን ይፋ ሲያደርጉ የታሪኩ ባለቤት የሆንን እኛ ዓመታዊውን ድል ከመዘከር ያለፈ ይህ ነው የሚባል ስራ ሰርተናል ለማለት አያስደፍርም። በመሆኑም ይህንን ከመሰረቱ ለመቀየርም ዛሬ በይፋ ግንባታ የሚጀመረው የአድዋ ፓን አፍሪካን ዩኒቨርሲቲ ትልቅ ሚና ይጫወታል ብዬ አምናለሁ። የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አባይ ወልዱ በበኩላቸው የአድዋ ፓን አፍሪካ ዩኒቨርሲቲ የተዛቡ ታሪኮችን ለማረምና ከአፍሪካ የተዘረፉ ቅርሶችን ለማስመለስ ያስችላል ተብሎ ይጠበቃል ነበር ያሉት። የአድዋ የፓንአፍሪካ ዩኒቨርሲቲ የመሠረት ድንጋይ በተቀመጠበት ወቅት የተለያዩ የአፍሪካ ሀገራት መሪዎችና እንግዶች ተገኝተዋል። የኡጋንዳ ፕሬዚዳንት ዮሪ ሚሶቢኒ አሁን ያለንበት ሁኔታ ጀግንነት ብቻ ሳይሆን ሙያና እውቀትን ይፈልጋል። የዚህ ዩኒቨርሲቲ መከፈት ደግሞ በተናጠል የምናደርገውን ጥረት አቀናኝተን ትርጉም ያለው ለውጥ ለማምጣት ያስችለናል ብዬ አምናለሁ ብለዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቃለ ግርማይን ለዘገባው እናመሰግናለን። በዚህ ሳምንት ከ700 በላይ የሚሆኑ የዓለም የንግድ የመንግስታት ተወካዮችና የማህበረሰብ ተቋማት በጀኔቫ ተሰባስበው በማደግ ላይ ያሉ ሀገሮች በድረገጽ ንግድ ዙሪያ ያሉ ዕድሎችና ፈተናዎችን በመገምገም ላይ ናቸው። ከ65 ሀገሮች የተሰባሰቡ ተሳታፊዎች በተባበሩት መንግስታት ድርጅት የንግድና ልማት ተቋም ጋባዥነት ነው። ሊዛ ሽላይን ከስፍራው ያደረሰችንን ሄኖክ ሰማግዜር ያቀርበዋል። ጊዜው የድረ ገጽ ንግድ ነው። በዓለም ዙሪያ ሸማቾች ወደ ገበያ ጉልት፣ ሞል፣ አትክልት ተራና መርካቶ በእግር በፈረስና በመኪና መጓዝ ሳይኖርባቸው በኮምፒውተር መስኮት የፈለጉትን ሁሉ የሚገዙበት ኢኮሜርስ የገበያ ድርሻው ተስፋፍቷል። በተለይ ከሁለት ዓመታት በፊት አጠቃላይ የዓለም ገበያ ላይ 25 ትሪሊየን ዶላርስ ድርሻን ይዟል። የተባበሩት መንግስታት ድርጅትም ይሄ እያደገ ያለ የገበያ መድረክ በማደግ ላይ ለሚገኙ ሀገሮች የሚኖረውን ጥቅም ለመመርመር ለአንድ ሳምንት የሚዘልቅ ጉባኤ አዘጋጅቷል። የዓለሙ ድርጅት የንግድና ልማት ተቋም ዩኤንሲቲኤዲ ዋና ጸሐፊ ሙኪሻ ኪቱይ በፍጥነት በማደግ ላይ ካለው የድረገጽ ገበያ በማደግ ላይ ያሉ ሀገሮች በፍጥነት ተሳትፏቸውን ማስፋፋት ይኖርባቸዋል ይላሉ። እነዚህ ሀገሮች ሕዝቦቻቸውና አነስተኛ የንግድ ተቋማቶቻቸው በድረገጽ ገበያ ላይ ሲሳተፉ አይታዩም። አለመታየት ብቻም ሳይሆን ተሳትፏቸው ካልተጠናከረ ፈጽሞ ለማደግ አይችሉም። ኪቱይ እንደሚሉት የራሳቸው ሀገር ኬንያ በድረገጽ ገበያ ተሳትፏ ማነሱ ክፉኛ ያሳሰባቸው መሪዎች እየወሰዱት ያለው እርምጃ በዓለም ዙሪያ መሪዎች አፋጣኝ የፖለቲካ ውሳኔ ማድረግ እንደሚገባቸው ያሳያል ይላሉ። ኬንያ ከጥቂት ዓመታት በፊት እያንዳንዱ ተማሪ አዲስ የላፕቶፕ ኮምፒውተር እንዲኖረው እንዲኖራት በሕግ ደንግጋለች። ኮምፒውተሮቹን ለመጠቀም የኤሌክትሪክ ኃይል ስለሚያስፈልግ መንግስቱ አገልግሎቱን ለማዳረስ እየሰራ ነው ይላሉ ኪቱይ። በአራት ዓመት ጊዜ ውስጥ በኬንያ የመጀመሪያ ደረጃ ተማሪዎች የሚያገኙት የኤሌክትሪክ ኃይል አቅርቦት ባለፉት ሐምሳ አምስት ዓመታት ካለው አጠቃላይ የሚበልጥ ይሆናል። ስለዚህ በዲጂታል ቴክኖሎጂ ተጠቃሚነትን ለማስፋት የሚደረጉ ጥረቶች በተጓዳኝ የማኅበረሰብ አገልግሎቶችና መሠረተ ልማቶችን ግንባታ ያፋጥናል። በአግባቡ የተጤኑ የፖሊሲ ውሳኔዎች ከፖለቲካ መሪዎች ባልታዩባቸው ሀገሮች የተሻሉ አሰራሮችን ያሰፍናሉ። የድረገጽ ሳምንት ብለው መሪዎች ከዓለም ዙሪያ የተሰበሰቡበት የውይይት መድረክ ከገበያ ዕድል ባሻገር ያሉ አሉታዊ እንደ ድረገጽ ጥበቃ ወይም ሳይበር ሴኪሪቲና የድረገጽ ነጠቃና ወንጀሎችን ይመረምራሉ። በተለይ ደግሞ ለወጣቶች የሚፈጥረውን የሥራ ዕድል ይገመግማሉ። በዚህ ጉባኤ በዓለም ትልቅ ከሆኑት የድረገጽ ገበያዎች አንዱ የሆነው የቻይናው አሊባባ ድረገጽ መስራች ጃክማ ንግግር ከሚያደርጉ ከፍተኛ የንግድ መሪዎች አንዱ ይሆናሉ። ተሳታፊዎች ደግሞ ልምዶቻቸውን በየሀገሮቻቸው ለመተግበርና ስር ነቀል ለውጥ ለማምጣት እንደዚሁም የእድገት ጉዟቸውን ለማፋጠን የሚጠቅሙ መረጃዎችን ይዘው እንደሚመለሱ ይጠበቃል። ሰሜን ሰሜን ኮሪያ የዩናይትድ ስቴትስ ዜጋ አስራለች። የ50 ዓመት ዕድሜው የዩኒቨርሲቲ ፕሮፌሰር የተያዙት ቅዳሜ ዕለት በፒዮንግያንግ አይሮፕላን ማረፊያ በኩል ተሳፍረው ሊወጡ ሲሉ ነው። ኮሚኒስቱ ሀገር በመንግሥቴ ላይ ወንጀል ፈጽመዋል በሚል ያሰረቻቸው ሦስተኛ አሜሪካዊ ናቸው። የታሰሩትም በሰሜን ኮሪያ በኒውክሌር ጦር መሳሪያ ፕሮግራም ምክንያት ከዩናይትድ ስቴትስ ጋር ከባድ ውጥረት ውስጥ በምትገኝበት ወቅት መሆኑን አስታውሳ ዘጋቢያችን ላቲካ ሆክ ያጠናከረችውን ዘገባ ቆንጅት ታቀርበዋለች። ባለፈው ቅዳሜ ሰሜን ኮሪያ ውስጥ የታሰሩት አሜሪካዊ ቶኒ ኪም በኮሪያዊ ስማቸው ኪም ሳንግ ዱክ የሚባሉ ናቸው። ሰሜን ኮሪያ በምን ምክንያት እንዳሰረቻቸው አልተናገረችም። በምን ወንጀል እንደምትከሳቸውም ግልጽ አይደለም። ባለፈው አመት ሌሎች ሁለት የዩናይትድ ስቴትስ ዜጎችን አስራ በመንግስቴ ላይ ወንጀል ፈጽመዋል ብላ ክስ መስርታባቸው፣ አንደኛውን አስር አመት ሁለተኛውን አስራ አምስት አመት እስራት ከከባድ የጉል የጉልበት ስራ ጋር አስፈርዳለች። አሁን ደግሞ ሶስተኛው የታሰሩት ፒዮንግ ያንግ ባካሄደችው የተወንጫፊ ሚሳይል ሙከራ ምክንያት ከዩናይትድ ስቴትስ ጋር በጋመ ውጥረት ላይ ባለችበት በዚህ ወቅት ነው። በደቡብ ምስራቅ እስያ ጉብኝት ላይ ያሉት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ሰሜን ኮሪያን ለስትራቴጂ ብሎ በትዕግስት መያዝ ከእንግዲህ አብቅተዋል ሲሉ በተደጋጋሚ አስገንዝበዋል። ኑክሌር መሳሪያና አህጉር አቋራጭ አቅም ሊኖረው የሚችል የተወንጫፊ ሚሳይል ፕሮግራም በፒዮንግያንግ አገዛዝ እጅ ሲኖር ለክልሉ መረጋጋትና ጸጥታ አስጊ ነው። ዩናይትድ ስቴትስንም ሊያሰጋ ይችላል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና ጎረቤቷን ሰሜን ኮሪያን ዓለም አቀፍ ሕግጋትን እንድታከብር ግፊት ልታደርግባት እንደምትችል እንደሚተማመኑ መግለጻቸው የሚታወስ ነው። የአውስትሬልያ ጠቅላይ ሚኒስትር ማልከም ተርንቡል ከምክትል ፕሬዚደንት ፔንስ ጋር ቅዳሜ ዕለት ባደረጉት ውይይት ወቅትም ተመሳሳይ አመለካከት ነው ያንጸባረቁት። ቻይና በሰሜን ኮሪያ ላይ የያዘችውን ግድ የለሽና አደገኛ አካሄድ እንድታቆም ግፊት ለማድረግ እድሉ እንዳላት ግልጽ ነው፣ ኃላፊነቷም ነው። የቻይናው የውጭ ጉዳይ ሚኒስትር በበኩላቸው በትናንቱ የግሪክ ጉብኝታቸው ወቅት በሰጡት ቃል ለኮሪያ ባህረ ገብ አካባቢ ችግር መፍትሄውን ማግኛውን ቁልፍ ሀገሬ አልያዘችውም ብለዋል። ነቨርስ የሆነ ሆኖ ቻይና ለባሕረ ገቡ አካባቢ ሰላምና ጸጥታ ኃላፊነቷን ለመወጣት የሚመለከታቸው ወገኖች የሰላም ድርድር እንዲቀጥል በየጊዜው ጥረት ስታደርግ ቆይታለች። በኋለኛው ጥረታችን ያቀረብናቸው ፍትሐዊና ገንቢ ሐሳቦች ይበልጡን ድጋፍ እያገኙ ነው። ይህ በዚህ እንዳለ ካርል ቪንሰን በሚባለው አውሮፕላን ተሸካሚ የሚመሩ የዩናይትድ ስቴትስ የባህር ኃይል መርከቦች ወደ ኮሪያ ባህረ ገብ ጠረፍ ተንቀሳቅሰዋል። በዚህ ሳምንት ውስጥ ይደርሳሉ ተብሏል። ሰሜን ኮሪያ በበኩሏ የዩናይትድ ስቴትሱን አውሮፕላን ተሸካሚ መርከብ በአንድ ተኩስ መትቼ በማስጠም ወታደራዊ አቅሜን ለማሳየት ዝግጁ ነኝ በማለት ዝታለች። ቆንጅትን ለዘገባው እናመሰግናለን። አድማጮች፣ ተከታዩ የመጽሔር ርዕስ ደግሞ ወደ ፈረንሳይ ያሻግረናል። የፈረንሳዩ ፕሬዝዳንታዊ ምርጫ የመጀመሪያ ዙር ውድድር ውጤቶች የግራም ሆነ የቀኝ ዘመም ፖለቲከኛ ሳይሆኑ መካከለኛ አቋም የሚከተሉት ኢማኑኤል ማርኮንና ብሔርተኛዋና የስደተኞች ጉዳይ ተቃዋሚዋ ማሪን ለፔ ከሁለት ሳምንታት በኋላ ለሚካሄድ ሁለተኛ ዙር ምርጫ ውድድር እየተሰናዱ ነው። ተንታኞች ይህን ሂደት በፈረንሳይ የፖለቲካ ነውጥ ሲሉ ጠርተውታል። በዛሬው እለት ይፋ የተደረጉ ውጤቶች ማርኮን 23 ነጥብ 8 በመቶ ሲያገኙ ለፔን 21 ነጥብ አምስት በመቶ ድምፅ ማግኘታቸውን ያሳያሉ። የአሜሪካ ድምፁ የአውሮፓ ጉዳዮች ዘጋቢ ሉዊስ ራሚሬስ ተከታዩን አድርሶናል። ሰለሞን ክፍሌ ይዞ ቀርበዋል። በትክክል ሊሆን የሚችል ጉዳይ ሆኗል። ማሪን ለፔን ቀጣይዋ የፈረንሳይ ፕሬዚደንት ለመሆን ወደሚያስችላቸው የመጨረሻው ዙር ምርጫ ተሸጋግረዋል። ማሪን ለፔን የፈረንሳይን ሕዝብ ከነዚህ ሁሉ ነገር መቆጣጠር ከሚፈልጉ ባለስልጣኖች ነፃ የማውጫ ጊዜው አሁን ነው። አሁን ምክንያቱም እኔ የሕዝብ ተወካይ ነኝ። ለፔን ቀደም ሲል ብዙ ድምፅ በማግኘት በቅርበት ይቀናቀናቸው የነበሩት የሰላሳ ዘጠኝ ዓመት ዕድሜ ያላቸው የኢኮኖሚ ሚኒስትር ኢማኑኤል ማክሮን ነበሩ። ብዙም የሕዝብ ድጋፍ ከሌለው ከሶሻሊስት ፓርቲው ፕሬዚደንት ፍራንሷ ሆላንድ ጎን ተሰለፉ። ያን በማድረጋቸውም እርሳቸውና ደጋፊዎቻቸው በአንድ ዓመት ጊዜ ውስጥ ፈረንሳይን ሙሉ በሙሉ መለወጥ እንደቻሉ ማክሮን ይናገራሉ። በዘመናዊቷ ሪፑብሊክ በፕሬዚደንታዊ ምርጫ እየመሩ ያሉት ተፎካካሪዎች ለመጀመሪያ ጊዜ ዋና ከሚባሉት ፓርቲዎች ውስጥ ያልሆኑ በመሆናቸው በፈረንሳይ የፖለቲካ ነውጥ ተብሏል። ለፔን ፕሬዝደንት ሊሆኑ የመቻላቸው ዜናም የግራ ክንፍ ተቃዋሚ ቁጡ ሰልፈኞችን ወደ ፓሪስ ጎዳናዎች አስወጥቶ ከፖሊሶች ጋር ግጭት ተፈጥሯል። ተንታኞች የሚሉት የከተማ ድምፅ ሰጪዎች ድጋፋቸውን ለለፔን የሰጡበት ምክንያት የቆየው የሀገሪቱ ፖለቲካ ስላስቆጣቸው ነው። የፖለቲካ ተንታኙ ቶማስ ገኗል ያስረዳሉ። አንዳንዶቹ በደስታ በመዋጣቸው የተነሳ ብቻ ነው ድምፅ የሰጧቸው፣ ሌሎች ደግሞ አሁን በሀገሪቱ ያሉትን ፖለቲከኞች በመጥላታቸው ምክንያት ነው ይላሉ። ለፔን በተለይ የአብዛኞቹን ሙስሊም ስደተኞች ወደ ፈረንሳይ መግባት ለማስቆም ይፈልጋሉ። እጩ ፕሬዝደንቷ ፈረንሳይ ከአውሮፓ ኅብረት አባልነቷ እንድትወጣና ተጨማሪ ሥራ ለዜጎቻቸው እንዲሰጥም ይሻሉ። ማክሮን ግን የንግድ ልውውጥ ደጋፊ ናቸው። በአውሮፓ ኅብረት አባልነት መቆየትንም ይደግፋሉ። ደጋፊዎቻቸው ደግሞ የከተሜ መካከለኛና ከፍተኛ ገቢ ያላቸው ናቸው። በዚህም ተባለ በዚያ ግን የፈረንሳይ ዜጎች ትላንት እሁድ ለለውጥ ድምፅ ሰጥተዋል። ከአስራ አምስት ቀናት በኋላም በፈረንሳይ አዲስ ቀን ይሆናል። አንጋፋው የፖለቲካ ሰው ጸሐፊና የሕግ ሰው አቶ አሰፋ ጫቦ አረፉ። አድማጮች ተከታዩ ዜና እረፍት ነው። አቶ አሰፋ ጫቦ ዳላስ ከተማ በሚገኘው የፓርክላንድ ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ76 ዓመታቸው በትላንትናው ዕለት ነው ከዚህ ዓለም በሞት የተለዩት። አቶ አሰፋ በቀዳማዊ ኃይለ ሥላሴ ዘመነ መንግሥትና በተከተለው የወታደራዊ ደርግ አስተዳደር በሕግ አማካሪነት በአውራጃ አስተዳዳሪነትና በተለያዩ የመንግሥት መሥሪያ ቤቶች ኃላፊነቶች አገልግለዋል። በየካቲት 1971 ዓ ም በፖለቲካ ሳቢያ ከ10 ዓመታት በላይ ለሆነ ጊዜ ታስረው እንደነበር ከስር ከተፈቱ በኋላም በ1983 ዓ ም በተቋቋመው የሽግግር መንግስት የፓርላማ አባል በመሆን አገልግለዋል። በቀድሞ የጋሞ ጎፋ ክፍለ ግዛት በጨንቻ ከተማ የተወለዱት አቶ አሰፋ ጫቦ የአንደኛ ደረጃ ትምህርታቸውን እዚያው ጨንቻ፣ የከፊል መለስተኛና የሁለተኛ ደረጃ ትምህርታቸውን ደግሞ በሻሸመኔ ከተማ፣ እንዲሁም የከፍተኛ ደረጃ ትምህርታቸውን በአዲስ አበባ ዩኒቨርሲቲ የሕግ ትምህርት አጥንተው ተመርቀዋል። በሰላ ማህበራዊ ሂሳቸው በአንደበተ ርቱዕነታቸው እንዲሁም የትረካ ቃና በተላበሰ አጻጻፋቸው የሚታወቁት አቶ አሰፋ አወዛጋቢ የፖለቲካና የታሪክ ነክ ርዕሰ ጉዳዮች ላይ ጭምር ፊት ለፊትና በግልጽ በመናገርና በመጻፍ ይታወቃሉ። በ1950 ዎቹ በፖሊስና እርምጃው ጋዜጣ ጎጃሜ የተነቀለ በሚል ርዕስ ታትማ ከወጣችው አንዲት የቀደመች መጣጥፋቸው እስከ ቅርብ ጊዜያቱ ድረስ በተለያዩ ጊዜያት በጋዜጦችና በመጽሔት ታትመው ለንባብ የበቁ የጽሑፍ ስራዎቻቸውን ባሰባሰቡ አድናቂዎቻቸው አማካኝነት የትዝታ ፈለቅ በሚል ርዕስ መጽሐፋቸው ለህትመት በቅተዋል። ላለፉት ሀያ አምስት ዓመታት በላይ ጊዜ በስደት የኖሩት አቶ አሰፋ ሐሳባቸው ከአገራቸው ያለመለየቱን ሁሌም ቀልባቸው ትተው ከመጡት አገር መሆኑን ይናገሩ ነበር። መላል ሰው ስለ ጻፉለትና እኔን የቀረጸኝ ይሉት ስለነበረው የተወለዱበት አካባቢ ደቡብ ኢትዮጵያም ትውስታ ሲናገሩ በልዩ ስሜት ተውጠው ነበር። አሜሪካ ከመጣሁ ሀያ አምስት አመት ቢኖር ያለው ውሃውን ጠጭቻለሁ፣ ምግባቸውን በይቻለሁ። ኢትዮጵያ ነው የማየው። ከሚመጡት ነገሮች አንዱ ጨንቻ ነው፣ ገሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት፣ እኔን ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ አንዳንድ ጊዜ ኩርሙክ ያየሁት ዘፈን አንዳንድ ጊዜ አደንገ ያየሁት ሌላ ጊዜ ለሁለት አመት በአመት እየሄድኩ ቁጭ ብየታ የነበረው ውድውድ የጢስ አባይ እና በአጭሩ ኢትዮጵያ ነው የሚታይ። አቶ አሰፋ ጫቦ የአራት ልጆች አባትና እና የዘጠኝ ልጆች አያት ነበሩ። አድማጮች፣ የአቶ አሰፋን ህይወትና ስራ በሌላ ፕሮግራም እንዘከራለን። I'll be back. አድማጮች አሁን አጫጭር ዜናዎችን እናሰማለን። የዶክተር መራራ ጉዲና ጠበቃዎች የፌዴራሉ ጠቅላይ አቃቤ ሕግ ለመሰረተባቸው ክስ መቃወሚያቸውን በጽሁፍ አቀረቡ። የቀረበባቸውን ክስ ከሌሎች ተከሳሾች ተነጥሎ እንዲታይ፣ ክሱም በወንጀል ክስ አግባብ መሰረት ተሟልቶ ያልቀረበ በመሆኑ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ አቃቤ ሕግ ለመቃወሚያ መልሱን ጽሁፍ እንዲቀርብ አዞ ቀጠሮ ተይዟል። የዩናይትድ ስቴትስ ባለስልጣኖች በሶማሊያው ባህር እየጨመረ በመሄድ ላይ ያለው ዘረፋ ተግባር የሚዘወተር ነው ከማለት ተቆጥበዋል። እየተዘወተረ ነው ለማለት ገና ዝግጁ አይደለንም፣ ይሁንና በጡመና እየተከታተል ነው ነው ብለዋል የባህር ኃይል ጀኔራል ቶማስ ዋልሃይዘር ትላንት እሁድ በጅቡቲ በሚገኘው ወታደራዊ ሰፈር በተደረገ ጋዜጣዊ ጉባኤ። የዓለም የጤና ድርጅት በመጪው ዓመት በሕፃናት ላይ የሚሞከረው የወባ በሽታ መከላከያ ክትባት በጋና በኬንያና በማላዊ እንዲጀመር ወስኗል። ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዝዳንታዊ ምርጫ የመጨረሻ ውጤት መሃላዊ አመለካከት ያላቸው ተወዳዳሪ ኤማኑኤል ማክሮንና ጸረ ፍልሰት የሆኑት ብሔረተኛ ማሪን ሌፔን ማሸነፋቸውን አረጋግጧል። በሁለት ሳምንታት ውስጥ የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ነውጥ ብለውታል። አድማጮች የተከታተላችሁት የሰአቱን የዓለም ዜና ነው። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፉ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሰዓት ከ33 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ክፍለ ጊዜ ወይም ዝግጅት ነው የምንወስዳችሁ። ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ እንደ ምናምሽታችሁልኛል የተከበራቸው አድማጮቼ፣ ለዐሥራ አራት ዓመታት በእንግሊዛዊቷ ኮከብ አትሊት ፖላ ራድክሊፍ ተይዞ የቆየው የማራቶን ሬኮርድ ተሰበረ። ኬንያዊቷ ሜሪ ኪታኔ በትላንቱ የለንደን ማራቶን ላይ 41 ሴኮንዶችን አንስታለታለች። በወንዶቹ ክብረ ወሰኑን በማሻሻል ጭምር ያሸንፋል ተብሎ የተጠበቀው ቀነኒሳ በቀለ ኬንያዊውን ዳንኤል ዋንጂሩን ተከትሎ በሁለተኝነት አጠናቋል። ጥሩነች ዲባባም በሴቶቹ ሁለተኛ ሆናለች። በእግር ኳስ የሀገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎችና ውጤቶቻቸውን ይዘናል። አብራችሁን ቆዩ። የትላንቱን የለንደን ማራቶን ዜና ላያስቀድሜ የሴቶቹን ብቻ የዓለም ሬኮርድ ለ14 ዓመታት ይዛ የቆየችው እንግሊዛዊቷ ፖላ ራድክሊፍ ናት። ትላንት ታዲያ በኬንያዊቷ ሜሪ ኪታኒ ሲሰበር 41 ሴኮንድ ተላጭቶለታል። 2017 01 ነው። አዲሱ ክብረ ወሰን። ይህ በእንዲህ እንዳለ ዳንኤል ዋንጂሩ እርሱም ከኬንያ ነው። ቀነኒሳ በቀለን በዘጠኝ ሴኮንዶች ቀድሞት በአንደኝነት ጨርሷል። እንግሊዛዊው ዴቪድ ዋየር የአካል ጉዳተኞችን የቢስክሌት ውድድር በድል አጠናቋል። ቀነኒሳ በቀለ በአምስትና አስር ሺህ አሁንም የዓለም ክብረ ወሰን እንደያዘ መሆኑ ሲታወቅ እስከ መጨረሻዋ ሴኮንድ ለማሸነፍ ያደረገው ጥረት አስመስግኖታል። ሌላው ኬንያዊ ሯጭ ቤዳን ካሮኪ ሦስተኛ ወጥቷል። ፈይሳሌ ሊሳም ሮጧል። ትላንት በለንደን ማራቶን በርቀት በዐሥራ ሁለተኝነት ነው ያጠናቀቀው። በሴቶቹ ጥሩነሽ ዲባባና አሰለፈች መርጊያ ናቸው የሁለተኛና ሦስተኛነቱን ስፍራ ተከታትለው በመግባት ያሸነፉት። ሁለት ዐሥራ ሰባት ሐምሳ ስድስት ና ሁለት ሀያ ሦስት ዜሮ ስምንት ነው ጊዜያቸው። በያንግዡ ቻይና ግማሽ ማራቶን ደግሞ ኢትዮጵያዊው ሞስነት ገረመው ለሦስተኛ ጊዜ በተከታታይ ድል ተቀዳጅቷል። ሞስነት ሦስቱም አንድ አይነት ስትራቴጂ ነው ሲጠቀም የታየው ለማሸነፍ ከቀዳሚዎቹ ጋር መቆየት፣ ከመሐላቸው ተፈትልኮ የወጣውን ማሳደድና በመጨረሻ የፍጥነት ማርሹን አስገብቶ ማምለጥ። የሞስነት ጊዜ 1 ሰዓት ከ56 ሴኮንድ ሆኗል። ላንጋት ከኬንያ በሽርፍራፊ ሴኮንዶች ተቀድሞ ሁለተኛ፣ የእስያውን ክብረ ወሰን የያዘው ሼሮቤን ሦስተኛ። በሴቶቹ ሁለቱ ጠንካራ የኢትዮጵያ አትሌቶች ስቱሜ አሰፋና አባቤል የሻነ የአንደኛና ሁለተኝነቱን ቦታ ወስደዋል። ዳሪያ ማስሎቫ ከኪርጊስታን ሦስተኛ ሆናለች። በያንዡ ማራቶን ትላንት በጠቅላላው 18 ሺ በ10ና 6.2 ኪሎ ሜትሩ ደግሞ 17 ሺ ሯጮች ተሳትፈዋል። ወደ አውሮፓ ማድሪድ ማራቶን እንዝለቅ። በትላንቱ አርባኛው የማድሪዱ ሮኬንሮል ማራቶን የወንዶቹን ቦሳ ዲዳ ከኢትዮጵያ የሴቶቹን ኤሊዛቤት ሩመኮል ከኬንያ ማሸነፋቸው እናገኛለን። ቦንሳ 2116 ኤሊዛቤት 23355 ነው ጊዜያቸው። ቦንሳ ዲዳ በትላንትናው ድሉ ላለፉት ሰባት ዓመታት በኬንያ አትሌቶች ተይዞ የቆየውን የበላይነት ሰብሯል። ዲዳ በቅርቡ ሙምባይ ማራቶን 21155 መግባቱ ሲታወስ ትላንት የግሉን ፈጣን ጊዜ አሻሽሏል። በሁለተኝነት ተከትሎ የገባውም የኢትዮጵያው አትሌት ነው። በለጠ መኮንን ይባላል። የኬንያው ሮናልድ ኮሪር ሶስተኛው። በሴቶቹም አንደኛና ሁለተኛ የወጡት የኬንያ አትሌቶች ናቸው። በዳቱ ሂርፓ ከኢትዮጵያ ሶስተኛ ሆናለች። በመጨረሻም በቪየና ሲቲ ማራቶን በወንዶቹ በአልበርት ኮሪር የተመራው የኬንያ ቡድን ከአንደኛ እስከ አምስተኛ ተከታትሎ ገብቷል። በሴቶቹም የአንደኛና ሁለተኝነቱን ቦታ ወስዷል። ሮዛ ደረጀ ከኢትዮጵያ ሶስተኛ ሆናለች። ረጅሙን የማራቶን ዜና በዚሁ ላብቃ። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የፋሲካ በዓልን በረፍት ያሳለፈው የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎቹን ባሳለፍ ነው ሳምንት አጋማሽ ላይ አከናውኗል። ቅዱስ ጊዮርጊስ ድሬዳዋ ከተማን አምስት ለሶስት አሸንፎ በአርባ ሶስት ነጥብ ወደ መሪነቱ ሲመለስ ሲዳማ ቡና ወልዳያ ከተማን ሁለት ለአንድ በመርታት አርባ ሁለት ነጥብ ደረጃውን ወደ ሁለተኝነት ያሳድጓል። ደደቢት ባቻ ውጤት ነጥብ በመጣሉ ሶስተኛ ነው። ኢትዮጵያ ቡናም ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱን የደደቢቱ ጌታነህ ከበደ በአስራ ዘጠኝ ጎል መሪነቱን አጠናክሮ ሲቀጥል ሳላዲን ሰይድ ከቅዱስ ጊዮርጊስ በአስራ ሶስት ጎል ጌታ ጌታነህን ተከትሏል። ወደ አውሮፓ ስንሸጋገር የላሊጋው የሰላሳ ሶስተኛ ሳምንት ጨዋታዎች ትናንትና ከትናንት በስቲያ ተከናውነዋል። በሳንቲያጎ በርናባው ስቴዲየም ትናንት በተደረገው የሪያል ማድሪድ እና ባርሴሎና ሁለተኛ ዙር ግጥሚያቸው ከስፔንም ባለፈ የምላ ዓለምን ትኩረት የሳበ ታላቅ ግጥሚያ ነበር። እንደተጠበቀው ከፍተኛ ለመሸናነፍ ፍልም ያምታይቶበታል። የዓለማችን ተአምረኛ ተጫዋት ሊሆኗል መሲ በጨዋታው መሪቷ ላይ ሆነ ባመሸበት የማይቻል የሚመስለውን እንደሚቻል ያሳየበት የሜሲ ድንቅ ችሎታ ጎልቶ የወጣበት ምሽት ነበር። በዚሁ ጨዋታ ለራሱ ሁለተኛውን ጎል በወሳኝ ሰዓት ጨዋታ ሊጠናቀቅ የሴኮንዶች እድሜ እየቀረው አግዶ ባርሴሎናን ሦስት ሁለት እንዲያሸነፍ አብቅቷል። በፕሮፌሽናል የጨዋታ ዘመኑ ያስቆጠራቸውን የጎል ብዛት አምስት መቶ አድርሶታል። በሰማንያ አምስተኛው ደቂቃ ጀምስ ሮድሪግዝ አግብቶ ሪያል ማድሪድን አቻ አድርጎ በአርሳንና ደጋፊዎቹን ደጋፊዎቹ ቢያስደነግጥም ተጽዕኖ ፈጣሪው ሜሲ በዘጠና ሁለተኛው ደቂቃ ግሩም ድንቅ ግብ በማስቆጠር በአርሳንና ደጋፊዎቹን ታድጓል። ሌሎች ጨዋታዎችም ተካሄደዋል። የሪያል ማድሪድ የረዥም ጊዜ መሪነት በባርሴሎና የጎል ብልጫ ተነጥቷል። ሁለቱም በእኩል ሰላ አምስት ነጥብ ሲገኙ ባርሴሎና ስልሳ ስምንት ሪያል ማድሪድ አርባ ስምንት ገላል ናቸው። ኮከብ ጎል አግቢነቱን ሊዮነል ሜሲ በሰላሳ አንድ ሲመራ የቡድን ጓደኛው ሉዊስ ሱዋሬዝም ሀያ አራት ሁለተኛ ሆኖ ይከተለዋል። በእንግሊዝ ፕሪምየር ሊግ የኤፍ ኤ ካፕ የማህበረሰብ ዋንጫ የፍጻሜ ተጋጣሚዎቹ ታውቀዋል። ቼልሲ እና አርሰናል ተጋጣሚዎቻቸውን አሸንፈው በእንግሊዝ ማህበረሰብ የፍጻሜ ዋንጫ መተሳቸውን አረጋግጠዋል። በእኔ በኩል ያለው ይሄው ነው፣ ሰለሞን። አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። የምሽቱን ዝግጅት በዙ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። አድማጮች፣ አሁን በመጀመሪያ ሰለሞን እናመሰግናለን። አሁን ወደ ትግራይ እናመራለን። በትግራይ ክልል በሰውና በእንስሳት ያጋጠመ ድርቅ እንደሌለና ለመጪው ክረምት ዝግጅት እየተከናወኑ እንደሚገኙ የክልሉ የእርሻና የገጠር ልማት ቢሮ አሳውቋል። በሌላ በኩል እየተቀያየረ ባለው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ ኢትዮጵያን ጨምሮ በአንዳንድ የአፍሪካ ሀገሮች ላይ የተምች ወረርሽኝ ሲከስ ሊከሰት እንደሚችል ከወዲሁ ተሰግቷል። በደቡብ ኢትዮጵያ ገና ካሁኑ ታይቷል። ከዚህም በመነሳት ገበሬዎች ማሳቸውን በጥንቃቄ በመፈተሽ ያገኙት መረጃ በፍጥነት ለባለሙያዎች ማሳወቅ እንደሚኖርባቸው ማሳሰቢያ ተሰጥቷል። ግርማይ ገብሩ ያዘጋጀውን ጥንቅር ያቀርብልናል፣ እነሆ በትግራይ ክልል ባለፈው ክረምት ጥሩ ዝናብ በመዝነቡ ምክንያት አርሶ አደሩ ጥሩ ምርት ማግኘቱን የትግራይ ክልል የእርሻና የገጠር ልማት ቢሮ ግምገማ ይገልጻል። ገበሬው ከክረምቱ ዝናብ ብቻም ሳይሆን በመስኖ ልማልማትን በቂ ውሃ ማግኘት መቻሉንም ቢሮው ያስረዳል። እንዲያውም ከቅርብ ዓመታት ጋር ሲነጻጸር የተሻለ ክረምት እንደነበር ተነግሯል። ቢሆንም ግን በቢሮው ምክትል ቢሮ ኃላፊ አቶ ፍስሐ በዛብህ የመስኖ እርሻው በከፍተኛ ውርጭ መጠቃቱን ይናገራሉ። ገበሬው ሌሎች ተለዋጭ ሰብሎች በመዝራት ተፈጥሮ እያፈራረቀ ከሚያሳየው ችግር ጋር እየታገለ ይገኛል። ከዚህ በመነሳትም በትግራይ ክልል የተወሰነ ቤተሰብ በምግብ ራሱ ያልቻለ እንደሚኖር እየተጠበቀ ሆኖ እንደ ክልል ግን የድርቅ አደጋ ያልታየበት ዓመት እንደነበር አቶ ፍስሐ ገልጿል። የትግራይ የእርሻና የገጠር ልማት ቢሮ አሁን ላይ እያከናወነ ስላለው ዋነኛ የእርሻና የተፈጥሮ ሀብት እንክብካቤ ስራ نكتل اللي بيروح على فيه عندهم كالتلوية جالسة تعلل. أبز في الليل خمس فلات أبز خلل. عبي سرحت تنهز في قلبه تطأيم كات فترة ናይ ሓመድ ማይን ኣቀባን ስራሕትን አሁን በተለይ በዚህ ክልል እንደሚታወቀው ትልቁ ስራችን በአካባቢው ህዝብ ኃይል የአፈርና የውሃ እንክብካቤ ስራዎችን መስራት ነው። በመጪው ክረምት ለሚተከሉ ችግኞችም ጉድጓዶች ተቆፍረው ተዘጋጅተዋል። በአጠቃላይም ገበሬው ምርታማነቱን ለማሳደግ ምንድን ነው የሚጎለው፣ ካለፈው ልምዳችን ካየነው በጎና ደካማ ጎኖችን ግምግመን ስልጠናዎችን እየሰጠን ነው። ከላይ እስከታች ያለው ባለሙያና አመራሩ እንዲሁም ህዝቡ ስልጠና በመውሰድ ላይ ይገኛል። አሁን በያዝነው ወቅት ላይ ይካሄድ የነበረው የበልግ የእርሻ ወቅት እየታየ ባለው የአየር ሁኔታ ለውጥ ከጊዜ ወደ ጊዜ እየቀነሰ መጥቷል ብለዋል አቶ ፍስሐ። አሁን ላይ አራትና አምስት በራያ አካባቢ የሚገኙ ወረዳዎች ብቻ ናቸው በዚሁ ወቅት የእርሻ ስራ የሚያከናውኑም ብለዋል። በተለምዶ ከመጨረሻው የካቲት ወር እስከ ሚያዝያ መጨረሻ ዝናብ የሚጥልበት ወቅት ነበር። የሜትሮሎጂ ትንበያም ዝናብ እንደሚጥል ነበር የተነገረው። ቢሆንም እንደተገመተው በቂ ዝናብ አልተገኘም። እስካሁን 13,000 ሄክታር ብቻ ነው የተዘራው። አሁን ደግሞ ዝናቡ ተስፋ ያለው ይመስላል ብሏል የስር ኃላፊው። በአሁኑ ሰዓት እየተቀያየረ በመጣው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ በአንዳንድ የአፍሪካ ሀገራት ኢትዮጵያንም ጨምሮ በመጪው ክረምት የተምች ወረርሽኝ ሊከሰት እንደሚችል ተሰግቷል። አሁን ላይ በደቡብ ኢትዮጵያ ወረርሽኙ ሽኙ መታየቱን አቶ ፍስሃ ገልጸውልኛል ኣብዚ ቅፅል ክረምቲ ምናልባት ምስ ትሕዝ ናይ ክሊማ ለውጢ ኣብ ዘራእቲ ይኹን ኣብ ዝተፈላለዩ ተኽሊ ክልልና የመጪውን ክረምት የአየር ሁኔታ ትንበያ መነሻ በማድረግ በአዝርትና እጽዋት ላይ የተለያዩ የተምች ወረርሽኞች ሊከሰቱ እንደሚችሉ ተገምተዋል። በአህጉር ደረጃ፣ በሀገራችንም ጭምር የተምች ወረርሽኙ ከወዲሁ እየታየ ነው። ስለዚህ ገበሬው ካሁን ጀምሮ ማሳውን በጥንቃቄ ማዘጋጀት ይኖርበታል። መረጃ ለሚመለከታቸው ባለሙያዎች በመስጠትም ጉዳት ከመድረሱ በፊት መከላከል ያስፈልጋል። በአጠቃላይ ገበሬው ምርታማነት ሀገራችን ሊያሳድጉ ታልመው የሚሰጡትን የተለያዩ ዘዴዎች በሚገባ ተግባር ላይ ማዋል ይኖርበታል። አቶ ፍስሀ በዛብህ በመጨረሻ በየደረጃው የሚገኙ የእርሻ ባለሙያዎች ህዝቡን ቤተሰባዊ መሰረት ያደረገ ድጋፍና ስልጠና መስጠት ይኖርባቸዋል ብሏል። ገበሬው ሰልጥኖ አውቆና አምኖ የሚተገብረው የእርሻ ዘዴ እንዲኖረው መጣር አለብን። የተፈጥሮ የአየር ሁኔታ ለውጥ መተንበያ አስቸጋሪ ስለሆነ ለማንኛውም ዝግጁ መሆን ይኖርብናል ብሏል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም ግርማ ይገብሩን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ርዕስ ደግሞ ወደ ጎረቤት ኤርትራ ጉዳይ ይወስደናል። በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋይ ገብረ ማርያም ኤርትራ ውስጥ ከድህረ ነጻነት አንስቶ ድርቅን ለመቋቋም የተለያዩ የውሃ ማቆርና የአፈር መሸርሸር መከላከል ስራዎች ሲደረጉ ስለቆዩ በአሁኑ ወቅት የሚያሳስብ ሁኔታ የለንም ይላሉ። አስመራ ያለው ዘጋቢያችን ብርሃነ በረሃ ነው አቶ ተስፋይን ያነጋገረው። በሌላ በኩል ግን በድርቅ የተመቱ በርካታ የኤርትራ አካባቢዎች እንዳሉ በምግብ እጥረት የሚሰቃዩ ህጻናትም ጭምር መኖራቸውን ኒውስ ስቴትመንት የተባለው ለንደን የሚታተም መጽሄት ባወጣው ጽሑፍ አመላክቷል። አዳነች ፍሳዬ አጠናቅረዋለች። ኤርትራ በሳሐል ሳሐራዊ አፍሪቃ ክፍል እንደምትገኝ ተገንዝበን ድርቅን ለመከላከል ስንሰራ የቆየ ነው ከድህረ ነጻነት ወቅት አንስቶ ነው ያሉት በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋይ ገብረ ማርያም ስለ ተወሰደው እርምጃ ያብራራሉ። በሚለዋወጠው የአየር ሁኔታ እንዳንጠቃ ስንል በተቻለ መጠን የተፈጥሮ ሀብታችንን እንዴት ነው ለመጠበቅ የምንችለው እርሻችንን ለማልማት ደግሞ ምን አይነት ቴክኖሎጂ መጠቀም አለብን ከሚል ተነስተን ውሃ ማቆርና አፈር እንዳይሸረሸር መጣሩ የኤርትራ ህዝብ ባህል እንዲሆን ተዘርጓል። ወጣቶች፣ ተማሪዎች ክለቦችን እየመሠረቱ አርሶ አደሮች ውሃ ማቆርን አፈርን በማቀብ ተግባር ይሰማራሉ። መንግሥት ደግሞ በአገር አቀፍ ደረጃ ጉድጓዶች እንዲቆፈሩ በማድረግ የውሃ ማቆርና የአፈር መሸርሸርን የመከላከል ተግባር ያካሂዳል። በኅብረተሰባችን ዘንድ ባህል ሆኖ የሰረጸ ነገር ነው። በአሁኑ ወቅት የሚያሳስብ ነገር የለም የምንለውም የ ሀያ አምስት ዓመታት ጥረት ውጤት ነው። አቶ ተስፋይ ገብረ ማርያም ኤርትራ ውስጥ ከድኅረ ነጻነት አንስቶ ድርቅን ለመቋቋም የተደረጉ የውሃ ማቆሪያ ግድቦችንና የተሸፈኑ መሬቶችን በሰፊው ዘርዝረዋል። ከጠቀሷቸው መካከል 153000 ሄክታር የሚሆን እርከን ተሰርቷል። የውሃና የአፈር ማገጃዎች ደግሞ 2250000 ሜትሪክ ኩቢክ የሚሸፍን፣ እንዲሁም 85 ትልልቅ ጉድጓዶች ተሰርተዋል። 21950 ሄክታር ማለት 45 ከመቶ ሄክታር መሬትን በመስኖ እያለማን ነው የሚሉት ይገኙባቸዋል ከአራት ዓመታት በፊት በተጀመረው የእንስሳት ምግብ ስትራቴጂያዊ አያያዝ መሰረትም የግጦሽ እጥረት እንደሌለና ከብቶች እየተበራከቱ መሆናቸውን አቶ ተስፋይ ተናግረዋል። ጥሪትና ጽቡቅ ኩነታት እንዘለዋ ጸባ አማህቅ ጽቡቅ ኩነታት አለና ንስጋ ዝኸውን ዝሰብሑ ጥሪት። ስለዚህ ከብቶቻችን በጥሩ ሁኔታ ይገኛሉ። ጥሩ የወተት ምርት አለ። ለስጋ የሚሆኑ ከብቶችን በጥሩ ሁኔታ ይገኛሉ። ከሚለማው መሬት 10 ከመቶ የከብት ምግብ እንዲዘራበት ነው እያደረግን ያለ ነው። የከብቶቻችን ጤና እንዲጠበቅ ሲባልም ክትባትና የሕክምና እንክብካቤ እየተደረገላቸው ነው። በአሁኑ ወቅት ታዲያ አብዛኛዎቹ አርሶ አደሮች ከብቶቻቸውን ገበያ ወስደው በመሸጥ ጥሩ ገንዘብ እያገኙ ናቸው። በፊት ግን ነጋዴዎች ወደ ገጠሮች ሄደው በመግዛት ያተርፉባቸው ነበር። አሁን በአገር አቀፍ ደረጃ የገንዘብ ቁጥጥር ስለሚደረግ ችግሩ የለም። አቻምና በኤልኒኖ የአየር ለውጥ ምክንያት በክረምት ወራት በቂ ዝናብ አልተገኘም። ይሁንና በሰሜናዊ ቀይ ባህር በተገኘ የባህር ዝናብ ምክንያት እንዲሁም ከሶስት ዓመታት በፊት ጥሩ ምርት ተገኝቶ ስለነበር የሌላውን ለመሸፈን ተችሏል ብለዋል አቶ ተስፋይ። ባለፈው ዓመት ጥሩ ዝናብ ስለተገኘ 461900 ሄክታር መሬት ስለዘራን ከሞላ ጎደል ለአንድ አመት ያህል የሚያዘልቅ ገቢ አግኝተናል ይላሉ የኤርትራው ባለሥልጣን። ከውሃ አቅርቦት አንጻርም ችግር የለም ብለዋል። አቶ ተስፋይ ገብረ ማርያም ማይ ሀገረሰብ ደረጃ ከጠቀሙ ጸገማት የብልናል አብ ከተማታት እንተመጪና ብዝተካለ መጠን አገልግሎት ማይ በገጠሮች የውሃ ችግር የለም። በከተሞችም በሚደረገው የማጣራት ስራ ምክንያት ንጹህ ውሃ የማግኘት እድል አለ። በገጠሮች የጥራት ጉዳይ ካልሆነ በስተቀር የሚጠጣ ውሃ እጥረት የለም። በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋይ ገብረ ማርያም የምግብ ዋስትና እንዲኖር ስለሚደረገው ጥረትም ጠቅሰዋል ናይ ሓፂር እዋን ደርቂ ዝፃወሩ ዓልት ምርቶት ዘርኢ ኢና ንጥቀም ዘለና ውን ዘመናዊ ንድኩዑን ብሰፊሑ ምዝውታር የአጭር ጊዜ ድርቅን ለመቋቋም የሚችሉ አይነት ዘሮችን ነው እየተጠቀምን ያለ ነው። ዘመናዊ ማዳበሪያን በሰፊ እየተጠቀምን ነው። ዘመናዊ ማሽረር እየመጠቀም ሁኔታ እየተስፋፋ ነው። ዘሮችን ማዳቀልና ማቃየርን እያዳበርን ነው። ኒው ስቴትስማን በተባለው ለንደን በሚታተም መጽሔት የወጣው ሰላም ኪዳነ የተባለች ለሰብአዊ መብት የምትታገል ኤርትራዊትና ማርቲን ፕላውት ያቀረቡ ጽሑፍ ግን የተለየ መረጃ ያቀርባል። መንደፈር አካባቢ ባሉት አረዛ፣ ማይዲማ፣ አውሓ፣ አድኋላ፣ መያሚን፣ እንዳ ገርግስና አዲ ፈለስቲ የተባሉት የሚገኙባቸው አካባቢዎች በድርቅ እንደ ተጎዱ ይገልጻል ጽሁፉ። ሱዳን ውስጥ የተሰማራ የረድኤት ሰራተኛ ረድኤት ፍለጋ ከኤርትራ ወደ ሱዳን ስለ ገቡ ኤርትራውያን ገልጿል። እነዚያ ኤርትራውያን ከባድ የምግብና የውሃ እጥረት እንዳለ ገልጸዋል። እርዳታ ፍለጋ ሱዳን የገቡት ሰዎች በቀላሉ በማይደረስበት ምዕራብ ኤርትራ የሚኖሩ መሆናቸውን ኒው ስቴትስማን መጽሔት ላይ የወጣው ጽሑፍ ጠቅሷል። የኤርትራ መንግስት ሰብአዊ ድርጅቶች ተደራሽነት እንዳይኖራቸው ስለሚያደርግ የድርቁ ሁኔታ በተጨባጭ ባይታወቅም ከሀገሪቱ ህዝብ 1.5 ሚሊዮን የሚሆኑት በድርቅ እንደተጎዱ የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ይገምታል። ድርጅቱ አያይዞውም በያዝነው ዓመት ከቅርብ ዓመታት ወዲህ በኤርትራ ስድስት ክልሎች 22700 የሚሆኑ ከአምስት ዓመት ዕድሜ በታች ያሉ ልጆች ከባድ የምግብ እጥረት እንደ ገጠማቸው በያዝነው ዓመት መግለጹን ኒው ስቴትስማን በተባለው ለንደን በሚታተም ወርሃዊ መጽሔት የወጣው ጽሑፍ ጠቁሟል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን የምሽቱ ሶስተኛ ርዕስ ላይ ደርሰናል። አፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ። ከሰሃራ በመለስ ባሉት ሶስት የአፍሪቃ አገሮች ናይጄሪያ፣ ደቡብ ሱዳንና ሶማሊያ ረሃብ መግባቱን በሌሎች የአህጉሪቱ የተለያዩ አገሮች ደግሞ የምግብ ዋስትና ያለመኖር መበራከቱና የተባባሰ መሄዱም ተዘግቧል። ለረሃብ ምክንያት የሆኑት ድርቅ፣ የምርት እጥረትና ግጭቶች መሆናቸው ቢታወቅም ችግሩን ያባባሱት መንግስታዊ ፖለቲካዊና እንዲሁም የዘር ጉዳዮች እንዳሉ ዘጋቢያችን ጀፍሪ ያንግ ባጠናቀረው ዘገባ ጠቅሷል። የአፍሪካ ንክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሀዬ ይዛ ቀርባለች። በናይጀሪያ መዲና አቡጃ ምግብ ሞልቷል። በናይጀሪያ ወደብ ከተማ ሌጎስም እንደዚሁ። ይሁንና በሀገሪቱ ሰሜን ምስራቅ በሚገኙት ክፍላት ሀገር ቦርኖ፣ አዳማዋና ዮቤ ግን ረሃብ ገብቷል፣ እየተስፋፋም ነው። የተባበሩት መንግስታት ድርጅት በዛ አካባቢ ከሰባት ሚሊዮን በላይ የሚሆን ህዝብ የረሃብ ሁኔታ እንደተደቀነበት ባለፈው የካሴት ወር አስታውቆ ነበር። በአካባቢው ለተከሰተው የምግብ እጥረት ዋናው ምክንያት ከቦኮ ሐራም ጋር የሚደረገው ግጭት ቢሆንም የሀገሪቱ መንግሥት በሰሜን ምስራቅ ናይጄሪያ ያሳየው ቸልተኝነት ለረሃብ መግባት አመችቷል። የስትራቴጂና የዓለም አቀፍ ጥናቶች ማዕከል የአፍሪቃ ክፍል ሥራ አስኪያጅ ጄኒፈር ኩክ አብራርተዋል። ከሞላ ጎደል መላው የናይጄሪያ መሰረተ ልማትና የመዋለ ንዋይ ፍሰት በነዳጅ ዘይትና በኤነርጂ ዘርፍ ላይ ያተኮረ ነው የነበረው። የሰሜን ናይጄሪያ ኢኮኖሚ እርሻና የማምረቻ ዘርፍ ግን እንዲከስም ችላ ተብሏል። በሀገሪቱ ሰሜን ክፍል በተለይም በሰሜን ምስራቅ መሰረተ ልማት የሌለው ለዚህ ነው። በሰሜን ምስራቅ ናይጄሪያና በሌሎቹ ክፍላት ሀገር ረሀብ የገባበት ሌላው ምክንያት መንግስት ለክልሉ ትኩረት ባለመስጠቱና መፍትሄ ለማግኘት ባለመሞከሩ እንደሆነ ኦክስፋም የተባለው የረድኤት ድርጅት ከፍተኛ አማካሪ ስካት ፖል ገልጸዋል። በክልልም ሆነ በዘር ተዋረድ ዝቅተኛ ስልጣን ያላቸው ሰዎች ዝቅተኛ የልማት ጥሪት ነው ያላቸው በእነሱ ላይ በሚደረገው ፖለቲካዊ ተጠያቂነትም የዛኑ ያህል ዝቅተኛ ነው። ስለሆነም አስቸኳይ ሰብአዊ ሁኔታ ሲከሰት እጅግ ተጋላጭ የሚሆኑት እነሱ ናቸው። የናይጄሪያ መንግሥት የረሃብ ሁኔታውን ለማስታገስ እየሠራሁ ነው ይላል። ምግብ ማቅረብ ብቻ ሳይሆን እህል የሚያበቅል የውሃ ምንጭ እንዲኖር የሚያስችል መሠረተ ልማትም እየዘረጋ እንደሆነ ይገልጻል። ቻታም ሃውስ የተባለው የጥናትና ምርምር ድርጅት የአፍሪካ ክፍል ምክትል ስራ አስኪያጅ ኤልዝበት ዶነሊ ግን የናይጄሪያ መንግስት ውስጣዊ አሰራር እነዚህ ወሳኝ ግቦች ፍጻሜ እንዳይደርሱ የሚያደርግ ነው ብለዋል። ናይጄሪያ ላይ ያለው የአስተዳደር ህዋ እጅግ ውስብስብ ነው። ከተለያዩ ባለስልጣኖች የሚገኘው መልእክት የተለያየ ነው። ስለሆነም ስለ ሰብአዊ ቀውሱ ከናይጄሪያ ፌዴራላዊ መንግስት የምትሰማው ነገርና ከቦርኖ ክፍለ ሀገር የምታገኘው መረጃ የተለያዩ ሊሆኑ ይችላሉ። ይህ ሁኔታ ታዲያ የዓለም አቀፍ ሰብአዊ ረድኤት ድርጅቶች ስራ በጣም ከባድ እንዲሆን ያደርጋል። በሰሜን ምስራቅ ናይጄሪያ ያለውን የረሃብ ሁኔታ ለማስታገስ ውጤታማ ስራ እንዳይሰራ እንቅፋት የሆነው ጽንፈኛው ቦኮ ሐራም የሚያካሄደው ጥቃት ነው። ያኔ ፕሬዚደንት የነበሩት ጉድላክ ጆናተን ከአራት ዓመታት በፊት በቦኮ ሐራም ላይ ትልቅ ጥቃት ከፍተው ነበር። የወቅቱ ፕሬዚደንት መሐመዱ ቡሃሪም ቦኮ ሓራምን ከስር መሰረቱ ለመንቀል ሲሉ አጠንክረው ቀጥለውበታል። የእስትራቴጂና የዓለም አቀፍ ጥናት ማዕከል የአፍሪቃ ክፍል ሥራ አስኪያጅ ጀኒፈር ኩክ ቦኮ ሓራምን በማጥፋት ላይ ስለተደረገው ትኩረት ያብራራሉ። የፌዴራሉ መንግስት አሁንም የመጨረሻውን የቦኮ ሓራም አባል በመግደል ወታደራዊ ስትራቴጂ ላይ እያተኮረ ይመስለኛል። ይሁንና ከዚያ በኋላ ስለሚደረገው ነገር ያሰቡበትና ስትራቴጂ የቀየሱ አይመስልም። በአካባቢው ያለው ሰብአዊ ችግር እንዴት ይፈታል? በሚሊዮኖች የሚቆጠሩት ተፈናቃዮች ወደ አካባቢያቸው ተመልሰው የእርሻም ሆነ ሌሎች ስራዎቻቸውን ለመቀጠል እንዲችሉ የሚደረገውስ ነገር ምንድን ነው የሚሉት ጥያቄዎች አልተመለሱም። የኦክስፋም አንጋፋ አማካሪ ስካት ፖል በሰሜን ምስራቅ መሰረተ ልማት መዘርጋት ብቻ ሳይሆን የፖለቲካ እርቅ መደረግ እንዳለበት አስገንዝበዋል። እዛ የሚኖሩ ዜጎች ፌዴራሉ መንግስት ድምፃችንን ሰምቷል፣ ለችግራችንም መፍትሄ እየፈለገ ነው የሚል ስሜት እንዲያድርባቸው የሚያስችል የፖለቲካ እርቅ ማድረግ እንደሚያስፈልግ ነው ፖል ያስረዱት። ይህ ካልተደረገ ግን ቁስሉ አገር ሽቶ በኮ ሐራም ሊመለስ ይችላል ወይም ሌላ ዓመፅ ሊነሳ ይችላል ሲሉ ስካት ፖል መክረዋል። አድማጮች፣ ከሰሐራ በመለስ ባሉት ሦስት የአፍሪቃ ሀገሮች ናይጄሪያ፣ ደቡብ ሱዳንና ሶማሊያ ረሃብ ስለመግባቱ የተቀናበረው ዝግጅት እዚህ ላይ ያብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት አድማጮች ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉ ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ሰላምናደሩ ናደሩ። በዚህ በምትሰሙት የኤፍሬም ታምሮ ቆየት ያለ ስልት እስከ ትግርኛ ስርጭት እናቆያችሁ። መልካም ምሽት።

I don't know the way.